ቀደም ሲል የምዕራብ ጎጃም ዞን በአስራ አራት የገጠር ወረዳዎችና በስምንት የከተማ አስተዳደሮች ተዋቅሮ ማዕከሉን ፍኖተ ሰላም አድርጎ ሲተዳደር ነበር። ሆኖም አንዳንድ ወረዳዎች ከማዕከሉ የራቁ በመሆናቸው አስተዳደራዊ ስራዎችን ለማከናወን ነዋሪዎቹ ተቸግረው እንደቆዩና ዞን ይከፈልልን ጥያቄያቸውን በተደጋጋሚ ሲያቀርቡ እንደነበር ለዶቸ ቤሌ ተናግረዋል። ሆኖም ከብዙ ጊዜ በኋላ ጥያቄው ቢመለስም ማዕከሉ ባህር ዳር መሆኑ ተገቢ እንዳልነበር ከምክንያታቸው ጋር የነገሩን የአዴት ከተማ አስተዳደር ነዋሪው አቶ ይሄን ዋወቅ ናቸው። Tchau. ከአገልግሎት አንጻር ስናየው በጣም ጥሩ ነው የሚሆነው ምክንያቱም ዞኑ ምዕራብ ጎጃም ፍኖት ሰላም በመሆኑ አገልግሎቱ በጣም ሩቅ ነው ለአስተዳደር ያስቸግራል ሰሜን ጎጃም ባህር ዳር መሆኑ ግን ትንሽ እኔም ከከተሞች እድገት አንጻር ወይ አዴት ወይ መራዊ ወይ አንድ የሆነ ሴንተር ወረዳ ላይ ቢሆን ከተሞችን ከማሳደግ አንጻር ይሻል ነበር አሁን ባህር ዳር መሆኑ ሀላፊዎች ነው እንጂ ለሌላው ነገር ብዙም ክልሉ ላይ መሆኑ ግን የክልሉ ከተማ ነው ክልሉ በራሱ እንትን ይሄዳል ጉዳይ ለማስፈጸም ፈጸም ሌላ ዞን ተሻግረው ፍኖተ ሰላም ይሄዱ እንደነበር የገለጹልን ደግሞ የዱርቤቴ ከተማ ነዋሪው አቶ ውበት ጥላሁን ሲሆኑ፣ ጥያቄው በመመለሱ ሕብረተሰቡ ደስተኛ እንደሆነ አስረድተዋል። የሰሜን ጎጃም ዞን ማዕከል ባህር ዳር መሆኑም ተስማምተን ያደረግነው ነው ብለዋል። በመሃላችን አዊ ዞን አለ እና ማህበረሰቡ ለምንድን ነው አንድ ዞን አልፈን የምንተዳደር ምንመራ የሚል ጥያቄያችንን እየገፋ መጣ። ሕዝቡም ጥያቄውን አጠናከረ። አመራሩን አመንበት። ተፈጽሞልናል። አማካይ ስለሆነ እነ አዴትም እነ ጎንጅም ተስማምተን ማለት ነው ባህር ዳር ከተማ ላይ አድርገናል። ጉዳዩን ሲያስተባብሩ ከነበሩ የኮሚቴ አባላት መካከል አቶ አብረ አለሙ ህብረተሰቡ ያመነባቸው አመራሮች ዞኑን እንዲመሩ መሾማቸውን ጠቅሰው በዚህም ህብረተሰቡ ደስተኛ እንደሆነ ነው ያመለከቱት። የተሻለ ማህበረሰቡን ችግር ሊፈታ የሚችል ዞኑንም ወደፊት ከሌሎች ዞኖች ጋር ሊያስተካክል የሚችል የተሻለ አመራር ያስፈልጋል የሚል ውሳኔ ለክልሉ መንግስት አቅርበናል። እኛ እንደ ኮሚቴ ለተወሰኑ ሰዎች መተሰጥ አላሁ እንደ ኮር ለሚባሉት ካቢኔ ለሚባሉት አመራሮች የተወሰኑ የሁሉንም ወረዳ የሚያዋክሉ ስለሆነ። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ አሳማኝ ባልሆነ ምክንያት የዞንና የወረዳ ይከፈልልኝ ጥያቄዎች ተገቢ እንዳልሆኑ ጠቁመው የምዕራብ ጎጃም ዞን ለሁለት መከፈሉ ግን ትክክለኛና ተገቢ ነው ብለዋል። የክልሉ ርዕሰ መስተዳድርም ሰሞኑን ለዋና ዋና የስራ ኃላፊዎች ሹመት መስጠታቸውን ተናግረዋል። አሳማኝ የሆነው እና በተጨባጭ የክልሉ ካቢኔ የሚያመነበት አንዱ የምዕራብ ጎጃም ዞን ላይ የሚነሳ ጥያቄ ነው የነበረው። በተለይ እዚህ ባህር ዳር ዙሪያ ያሉ ወረዳና ከተማ አስተዳደሮችን ጨምሮ አገልግሎት ለማግኘት ብዙ ኪሎ ሜትሮችን አቋርጠው ወደ ዞኑ ማዕከል ፍኖተ ሰላም በመሄድ ነው ጉዳይ የሚያስፈጽሙ የነበሩ። በዚህ ምክንያት በቅርብ ርቀት ሆነው የልማት የመልካም አስተዳደር ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮችን ለመከወን ጥያቄ ነበራቸው። ይህን ጥያቄ ክልሉ ካቢኔ በአጽንኦት ተመልክቶ ተገቢነት ያለው መሆኑን እና ላቸው አዳዲስ አስተዳደሮች ከሰኔ ሰላሳ በኋላ ባለው ስራቸውን ከነባሩ ዞን ተከፍለው አሁን በሚመቻቸው መንገድ አገልግሎት እንዲያገኙ ካቢኔን የማዋቀር አመራር የማዋቀር ስራ የክልሉ ርዕሰ መስተዳድር ሹመት ሰጥተዋል። ለዋና ዋና አመራሮች ከአስተዳዳሪ ምክትል አስተዳዳሪ እና በዚህ በፓርቲ ዘርፍ ላይ የሚሰሩ ወሳኝ አስተባባሪ የሚባሉ አካላት ኦልሬዲ ተዋቅረዋል። እነዚህ ደግሞ ሌሎች የካቢኔ አባላትን ፕሮፖዝ አድርገው የሚጸድቅበት እና በአዲሱ ዓመት ወደ ስራ የሚገቡበት ሁኔታ አዲስ የተዋቀረው የሰሜን ጎጃም ዞን ሰሜንና ደቡብ አቸፈርን፣ ሰሜንና ደቡብ ሜጫን፣ ይልማና ዴንሳን፣ ጎንጅ ቆልላንና ባህር ዳር ዙሪያ ወረዳዎችንና የመራይ የዱር ቤቴና የአዴት ከተማ አስተዳደሮችን ያቀፈ ነው። አዲሱ ዞን ከአንድ ሚሊዮን አምስት መቶ ሺህ በላይ ነዋሪዎችን የያዘ እንደሆነ ታውቋል። ዓለምነው መኮንን ለዶቸ ቤሌ ባህር ዳር